ወደ ቲም ማስተዋወቁን ንግባና በማንጀምር ግጥሚያዎቻቸውን በፖርት ዣንቲ ስታዲየም የሚያደርጉትን የዛሬዎቹን የዲ ምድብ ተጋጣሚዎችን በቅድሚያ ጋና የጋና ብሔራዊ ቡድን ቅጽል መጠሪያ ብላክ ስታርስ ነው ጥቁር ከዋክብት ለማለት ጋና ከዚህ ቀደም አራቴ የአፍሪካን ዋንጫ አንስቷል እንደ አውሮፓ እንደመን አቆጣጠር ሆኖ በ1963 65 78ና 82 መሆኑ ነው ለዘንድሮ ዋንጫ ፍጻሜ ያለፉት ከስምንቱ የማጣሪያ ግጥሚያ ስድስቱን አሸንፈው ሁለቱን እኩል ተለያይተው በጥሩ ውጤት ነው። እንዲያውም ከሞሪሽስ ጋር ባደረጉት የመጀመሪያ ግጥሚያቸው ሰባት ለአንድ እንደማይሆን አድርገው በማሸነፍ መሆኑ አስመስግኗቸዋል። እናም ጋና በእርግጥ ከዚህ ቀደም አራቴ ዋንጫ መውሰዷ ቢታወቅም አሁን ጋቦን ላይ ቀንቷት ለሰላሳ ዓመታት ያህል የተጠማችውን ዋንጫ እንደገና በማንሳት ደጋፊዎቿን ታስደስት ይሆን? ከ2014 ዓ ም ጀምሮ ቡድኑን በማሰልጠን ላይ የሚገኙት እስራኤላዊው አቭራም ግራንት ተስፋ ያደርጋሉ። የ61 ዓመቱ የቀድሞው የቼልሲ ማኔጀር ግራንት ከአስጨናቂው የጋና መገናኛ ብዙሐን ጋር ያላቸውን ግንኙነትም ያሻሽሉበታል ተብሎ ይጠበቃል። ከዘንድሮ የዋንጫ ውድድር በኋላ ግን ኮንትራታቸው አይታደስም። የዩጋንዳ ብሔራዊ ቲም ቅጽል ስም ክሬንስ ነው። በ1978 በሁለተኝነት ደረጃ ጨርሷል። የዩጋንዳ ብሔራዊ እግር ኳስ ቡድን ከምድቡ ከአንደኛው ቡርኪና ፋሶ ቀጥሎ በሁለተኝነት ነው ያለፈው። ብሔራዊ ቡድኑ ወደ ጋቦን ማለፉ ከተረጋገጠ በኋላ የሀገሪቱ ፕሬዚደንቱ ዩዌሪ ሙሴቬኒ በትዊተር መልእክታቸው አኮራችሁን ሲሉ ተጫዋቾቹን አመስግነዋል። ክሬንስ በአፍሪካ ዋንጫ ውድድሮች ለመጨረሻ ጊዜ የታዩት በ1978 ሲሆን በፍጻሜው ላይ በአስተናጋጅ ጋና ከተሸነፉ በኋላ ነው። የዩጋንዳ ቲም በወጣቶች የተገነባ መሆኑ ሲረዳው ልምድ ግን ያንሰዋል። ዘንድሮ ከምስራቅ አፍሪካ ሀገሮች ለጋቦኑ ዋንጫ ፍጻሜ የደረሰች ዩጋንዳ ብቻ ናት። ኢትዮጵያ ሳታልፍ ቀርታለች። ዩጋንዳ ባለችበት የዲ ምድብ ውስጥ ያሉት ጋና፣ ማሊና ግብፅ ከአቅሟ በላይ እንደሚሆኑ ይገመታል። በአፍሪካ ከፍተኛ ልምድ አላቸው የሚባሉት ሴርቢያዊው አሰልጣኟ ሚሉቲን ሸረዶቪች ግን ኳስ ድቡልቡልናት ያሉ ይመስላል። አሁን ከ30 ደቂቃዎች በኋላ ከማሊ ጋር የምትጫወተው ግብፅስ ምን ታሪክ አላት? ታሪኳ ትልቅ ነው። የአፍሪካን ዋንጫ ከዚህ ቀደም ለሰባት ጊዜ አንስታለች። በ1957 59፣ 86፣ 98፣ 2006፣ 2008 ና 2010 መሆኑ ነው በማጣሪያው ከነበረችበት ጂ ምድብ የናይጄሪያን ሱፐር ኢግልስ በአምስት ነጥብ ጥላ ነው ያለፈችው። ቅጽል መጠሪያቸው ፋሮስ ወይም ፈርዖኖች ይባላል። ግብፅ ከ2006 እስከ 2010 በተከታታይ ለሦስቴ ዋንጫ ብትወስድም ግን ታዲያ ላለፉት ሦስት ቶርናሜንቶች ሳታልፍ ቀርታለች። ዐሥራ አራቴ ለግማሽ ፍጻሜ በማለፍም ይታወቃሉ ፈርዖኖች በእግር ኳስ ስፖርቱ የማደግ ዕድላቸው ግን ሀገሪቱ ውስጥ በደረሰው የፖለቲካ ቀውስ ተበላሽቷል። ያ ከሆነ ማለት ከ2010 በኋላ እንደገና ለፍጻሜው ሲያልፉ ዘንድሮ የመጀመሪያቸው ነው። በነገራችን ላይ ግብ ጠባቂው ኤሳን ኤል ሃዳሪ በአፍሪካ እግር ኳስ ዋንጫ ታሪክ በዕድሜ የገፋው የመጀመሪያው ተጫዋች ሆኗል። ኤል ሃዳሪ ባለፈው እሁድ 44ተኛ ዓመቱን አክብሯል፣ ሬኮርዱን ሰብሯል። በመጨረሻም ማሊን አይቻ በቃለሁ። የማሊ ብሔራዊ ቲም በታሪኩ አንዴ ብቻ ነው በ1972 ለዋንጫ ፍጻሜ አልፎ በሁለተኝነት የጨረሰው። ወደ ጋቦን የመጣው የነበረበትን ሲ ምድብ በአምስት ነጥብ መርቶ ባንደኝነት አልፎ ነው። እስከ ዛሬ በተካሄዱ የዋንጫ ግጥሚያዎች በዘጠኙ ብቻ የተሳተፈ ሲሆን ከእነዚህ ውስጥ በስድስቱ ለግማሽ ፍጻሜ ደርሷል። ዘኢግልስ በመባል የሚጠራሉ ከናይጄሪያው ሱፐር ኢግልስ ጋር እንዳይምታታ። የማሊ ጠንካራ ቡድን ለየት ብሎ የሚታየው ሲጠቃ በኅብረት ተከላክሎ በመገኘት ችሎታው ነው። አሰልጣኙ አሌን ጊሬስ ቡድኑን በ2012 ለሦስተኛ ደረጃ አብቅቷል። በዚሁ ላብቃ። ዛሬውን ነገ አስተናጋጅ ጋቦን፣ ጊኒ ቢሳዎ፣ ካሜሩንና ቡርኪናፋሶን አስተዋውቃለሁ።